ፕሬዚደንት ሳልቫኪር አጉረጥርጠውም፣ አንገራግረው፣ አቅማምተው፣ አመንትተውም በኢትዮጵያዊ ዲፕሎማት በአምባሳደር ተፈራ ሻውል አገላለጽ ደግሞ ጮኸውም ተንፈራግጠውም የሰላም ሰነዱን ፈረሙ። ትናንት ሳልቫኪር እየተፈራገጡም እየጮሁም ይህን የፈረሙትን ሰነድ ቀደም ሲል ምልክት አድርገውበታል በተወካዮቻቸው በኩል። ይሁንና ኪር የስምምነቱ ሰነድ መጽሐፍ ቅዱስ ወይም ቁርአን አይደለም ባይ ናቸው። መሻሻል ይችላል። በሰነዱ ከተካተቱት ሐሳቦች የማይቀበሉ ወይም ለመቀበል የሚታቀቡባቸው ነጥቦችን ለአደራዳሪዎች አቅርበውም ነበረ። የዩናይትድ ስቴትስ ፕሬዚደንት የጸጥታ አማካሪ ወይዘሮ ሱዛን ራይስ እንዳሉት ግን ስምምነቱ ከተፈረመ ገቢራዊ ማድረግ እንጂ ለመቀበል መታቀብሎ ነገር የለም። የደቡብ ሱዳንን የሰላም ስምምነት የሚቆጣጠረውና የሚያጣራው የኢጋድ መሥሪያ ቤት ኃላፊ አምባሳደር ተፈራ ሻውልም ኪር ቅሬታ ያሉትን ለውስጣዊ ፖለቲካዊ ፍጆታ ካልሆነ በስተቀር ትርጉም የለውም ባይ ናቸው። የኢጋድ አባል መንግስታት መሪዎችም የቅሬታውን ጽሁፍ አልተቀበሉትም። በአገራቸው ውስጥ አክራሪዎች ስላሉ የነዛን አክራሪዎች ፍርሃትና ስሜት ለማደብዘዝ ሲሉ የለም እኔ ቅሬታ አለኝ፣ እነዚህ እነዚህ ነጥቦች ብለው አቀረቡ። ይሄ ደግሞ ማንም ተቀባይነት አለው ብሎ የተቀበለላቸው የለም። እዛ ለተገኙት የኢጋድ መሪዎች ሲቀርብላቸው በተለይ ሊቀመንበሩ ክቡራቱ ኃይለማርያም ይሄን ነገር የእናንተ ነው የኛ አደለም ብለው መልሰውታል። በኢትዮጵያ ሰላምና ልማት ዓለም አቀፍ ጥናት ተቋም ከፍተኛ ተመራማሪ አቶ አበበ አይነቴም በዚህ ይስማማሉ። ፕሬዚዳንት ሳልቫኪር ያንን ቁርአን፣ አይደለም የሚሉት የፖለቲካ ኃይላቸው እንዳይበታተንባቸው እና አሁን ከሳቸው ጋር ቆሞ የነበረው ምክንያቱም አንዳንድ ወገኖች እንዳይፈረም ፍላጎት እንዳላቸው ጫና ያሳድሩ እንደነበር ነው የሚታወቀውና ያንን የውስጥ ኃይላቸውን ለማሰባሰብ የፖለቲካ ድጋፍም ለማግኘት ሊሆን ይችላል። በሌላ መልኩ ደግሞ አልፈርምም ብሉም ምንም የሚያመጡት ነገር እንደሌለ ከእሳቸው ቁጥጥር ውጭ መሆኑንም ለማሳየት የተጠቀሙት ነገር አድርጎ መውሰድ ይቻላል። የደቡብ ሱዳን ተፋላሚ ኃይላት የሰላሙን ሲፈራረሙ ያሁኑ በእርግጥ የመጀመሪያቸው አይደለም። ተፋላሚዎች ስምምነቶችን በየጊዜው እየጣሱ ሃያ ወራት እንደተዋጉ ሁሉ የአሁኑን ስምምነት ሙሉ በሙሉ ማክበራቸውም አጠራጣሪ ነው። አቶ አበበ እንደሚሉት ግን እስካሁኑ ስምምነት እንዳይከበር ከተፋላሚ ኃይላት እምቢተኝነት በተጨማሪ የኢጋድ አባል ሀገራት ከስምምነቱ ይልቅ ለየግል ጥቅማቸው መቆማቸው አንዱ እንቅፋት ነበረ። በኢጋድ ውስጥ እንግዲህ የጥቅም መለያየቶች እንዳሉ ነው የሚያሳየው። በኢትዮጵያ መንግስት በኩል ተደጋግሞ ሲገለጽ እንደነበረው ኢትዮጵያ በደቡብ ሱዳን ሰላም እንዲመጣ ነው የሚፈለገው። ብዙም የኢኮኖሚ ኢንተረስት የዛን ያህል የሌሎችን ያህል ብዙም አልነበረም። እንደዚሁም በኬንያ በኩል ብዙ የኢኮኖሚ ኢንተረስቶች በተለይ ከዚህ ከቢዝነስ ከባንክ፣ ከኢንሹራንስ ጋር በተያያዘ በንግድ ልውውጥ መረገድ በዩጋንዳ በኩልም እንደዚሁ ከሚሊተሪው ከሚገኘውም ሆነ በንግድ ካለው ጠቀሜታ አንፃር እንግዲህ የኢንተረስቶች መለያየት የኤጋዱን የአደራዳሪነት የሸምጋይነት ሂደት እንቅፋት ሲፈጥር ቆይቷል። ኢትዮጵያ፣ ኬንያ፣ ዩጋንዳ፣ ሰሜን ሱዳንም አነሰን በዛ በደቡብ ሱዳን የየ ራሳቸው ጥቅም አላቸው። የዩጋንዳን ያክል ከደቡብ ሱዳን ተፋላሚ ኃይላት አንዱን ደግፎ ጦር እስከማዝመት የደረሰ መንግስት ግን የለም። አሁን ግን የተለየ ነው ይላሉ ትናንት ጁባ የነበሩት አምባሳደር ተፈራ ሻውል። ምሳሌም አላቸው። ለምሳሌ ፕሬዚደንት ሙሴቬኒ ከካምፓላ ወደ ጁባ ሲመጡ በኢትዮጵያ አየር መንገድ አውሮፕላን ቻርተር አድርገው ነው የመጡት። በግልጽ ወገናዊነታቸውንና በኢጋድ መሪዎች እንዴት አይነት ህብረት እንዳለ ለማሳየት ነው እንጂ እሳቸው ከዛች አጭር ርቀት ለመምጣት የራሳቸው አውሮፕላኖች አሏቸው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በቃል አቀባያቸው በኩል አስደሳች ያሉትን የሰላም ውል ተፋላሚዎች ገቢር እንዲያደርጉ አደራ ብለዋል። የዩናይትድ ስቴትሱ ፕሬዚደንት የባራክ ኦባማ ቃል አቀባይ ጆን ኪርቢ በፋንታቸው እንዳሉት ተፋላሚ ኃይላት የፈረሙትን ውል ገቢራዊ ካላደረጉ የጸጥታው ጥበቃ ምክር ቤት በማዕቀብ እንዲቀጣቸው ዩናይትድ ስቴትስ ማስተባበሯን ትቀጥላለች።